በመንግስትና ጥያቄ ባነሱ የእስልምና እምነት ተከታዮች መካከል ተፈጥሯል ያሉት ፍጥጫ የመፍትሄ ሀሳብ የሚያቀርብ ጉባኤ ለማካሄድ ዝግጅት ላይ መሆናቸውን የሰላሳ ሶስቱ ተቃዋሚ ፓርቲዎች ኮሚቴ አስታውቋል። ፓርቲዎቹ ለዚሁ ተግባር ያቋቋሙት ኮሚቴ አባል የመኢአዱ ዋና ጸሐፊ አቶ ተስፋዬ ታሪኩ የሚካሄደው ጉባኤ ሀሳብ ላለው ለየትኛውም ወገን ክፍት እንደሚሆን አስታውቀዋል። አቶ ተስፋይን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አስተላልፎልናል። ሰላሳ ሶስቱ ተቃዋሚ ፓርቲዎች በሚል ራሱን የሚጠራው የፓርቲዎች ስብስብ የደረሰበት ስምምነት ሰሞኑን ያደረገው ስብሰባ ውጤት ነው። እንደ ስብስቡ እምነት ጥያቄ ባነሱ የስልምና እምነት ተከታዮችና በመንግስት መካከል ያለው ሁኔታ አሳሳቢ ነው። እናም ከመላው የኢትዮጵያ አንድነት ድርጅት በቀረበ ሀሳብ መነሻነት የሚመለከታቸውን ሁሉ ያሳተፈ የመፍትሄ ሀሳብ አመንጭ ጉባኤ ለመጥራት እሁድ ባካሄደው ስብሰባ ወስኗል። ለዚሁ ዝግጅት ይረዳ ዘንድም ኮሚቴ አቋቁሟል። የዚሁ ኮሚቴ አባልና የመኢአድ ዋና ጸሐፊ አቶ ተስፋዬ ታሪኩ ይህንኑ ሀሳብ ለቪኦኤ አብራርተዋል። ሁሉንም ፓርቲዎች ጥሪ ያደርገናል የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ ፓርቲዎች ሲሉ ሰላሳ ሶስቱን ፓርቲዎች ማለት ነው። ከሰላሳ ሶስት ውጭም ያሉ ፓርቲዎችን ጥሪ አድርገናል። በቅርቡም እንደሚገኙ ተስፋ እናደርጋለን እና እና የተገኙ የተወሰኑ ፓርቲዎች አሉ። በተለይ ደግሞ ሰላሳ ሶስቱ ፓርቲዎች ያለን ስብሰባው ከመካሄዱ በፊት ለሁሉም የፖለቲካ ፓርቲዎች ለሃይማኖት መሪዎች ለታዋቂ ግለሰቦችና ለአገር ሽማግሌዎች ጥሪ በማድረግ አሁን ተቃውሞ ሰልፍ ማድረጉ መግለጫ ማውጣቱ ተገቢ ነው። ነገር ግን በዚህ መንገድ ሊፈታ አልቻለም ችግሩና ቁጭ ብለን በዚች ሀገር ጉዳይ ላይ የሚመለከታቸው ያላቸው አካላት ሁሉ ቁጭ ብለን መክረን ዘክረን መፍትሄ መፈለግ መቻል አለብን። ያንም ማድረግ ካልቻል በቅርቡ ከመንግስትም ሆነ ከኛ ቁጥጥር ውጭ ወጣ እና በሌሎች ሀገሮች የምንሰማውና የምናየው አስከፊ ነገር ሊከሰት ይችላል የሚል ስጋት ስላለን ጥሪ አቅርበናል። ተቀባይነት ተገኝቷል። በተለይ ሰላሳ ሶስቱ ፓርቲዎች ሶስት ተወካዮች ከመያድ ጋር እንዲሰሩ ምርጫ አካሂደዋል። በአጭር ጊዜም ተገናኝተን የመፍትሄ ሀሳብ እናቀርባለን የሚል እምነት አለን። ስለዚህ እናንተ መንግስትም በዛ ስብሰባ እንዲገኝ ነው አሁን ኮሚቴው እየሰራ ያለው ወይስ ስብሰባ ከተካሄደ በኋላ የመፍትሄ ሀሳቡ ተጠቃሎ ለመንግስት እንዲቀርብለትና እንዲያጤነው ለማድረግ ነው የሚሰሩት። መጀመሪያ በእርግጥ የመፍትሄው አካል መሆን እንዳለበት መንግስት እናምናለን። ቅድም እንዳልኩት ወገን ነጥሎ የሚመጣ ነገር ስለሌለ፣ ነገር ግን የመጀመሪያው ስራ መሆን ያለበት በኛ በፖለቲካ ፓርቲዎች፣ በአገር ሽማግሌዎች፣ በሃይማኖት መሪዎች መካከል ከፍተኛ ውይይት መካሄድ አለበት። ከዛ ውይይት የሚገኘው ውጤት ስርዓቱንም ጨምሮ ባካተተ መልኩ እንግዲህ ወደ መፍትሄው በጋራ እንገባለን የሚል እምነት ነው ያለን። ስለዚህ ከውይይቱ በኋላ ነው የመፍትሄ ሀሳቦች ለመንግስት የሚቀርቡለት፣ ነው በእኛ በኩል ያ መሆን አለበት ነው። ነገር ግን ይሄ የጋራ ስራ ነው፣ ሁሉንም አካል የሚያካትት ነው እና መንግስት መገኘት አለበት ብሎ ሰላሳ ሶስቱ ፓርቲዎች ትብብር የሚያምን ከሆነ ለመቀበል ዝግጁ ነው። እዚህ ላይ አቶ ተስፋ የተቃዋሚ ፓርቲዎች ናቸው ይህንን ነገር እያስተባበራችሁ ያላችሁት እና ምን ያህል ገለልተኛ ሀሳቦች የሚንሸራሸሩበት ስብሰባ ይሆናል ተብሎ ይጠበቃል፣ በተቃዋሚ ፓርቲዎች እየተካሄደ ከመሆኑ አንጻር ተብላችሁ ብትጠየቁ ምንድን ነው ምላሻችሁ? ምክንያቱም ተቃዋሚ ፓርቲዎች በራሳቸው በገዢው ፓርቲ የሚያስተባብረው ስብሰባ ገዢው ፓርቲ የሚያካሄዳቸው ነገሮች ገለልተኛ አይደለም ትላላችሁ እና ይህን እንዴት ነው በገለልተኛ አይን እንዲታይ ገለልተኛ በሆነ መንገድ የሚካሄድ ስብሰባ ሁሉንም ያሳ የተሳተፈ ስለመሆኑ በምን መልኩ ልታሳምኑ ተዘጋጅታቸዋል? ማረጋገጫው ምንድን ነው? እንግዲህ በስርዓቱ በኩል ለምሳሌ አሁን የተፈጠረውን ልዩነት የፖለቲካ ፓርቲዎች መጠቀሚያ ሊያደርጉት እየፈለጉ ነው ነው እኛ እኮ ከፈለግን ይህ ብቻ አይደለም። ስርዓቱ በየቀኑ በሀገርና በትውልድ ላይ የሚፈጽማቸው ብዙ ነገሮች አሉ። እነዛን እየመዘዝን እያወጣን የማጋለጥ ስራ በመስራት ብዙ የፖለቲካ ትርፍ ማግኘት ይቻላል። ነገር ግን አሁን የትርፍና የኪሳራ ጉዳይ አይደለም፣ የህሊና ጉዳይ ነው። ነገሩ ከኛም ከእነሱም ቁጥጥር ውጭ ወጥቶ ሰላም ከደፈረሰ፣ ሀገር አደጋ ላይ ከወደቀ፣ ሁላችንም የማንኖርበት የሰው ልጅ በሰላም ወጥቶ የማይገባበት ሁኔታ ሊፈጠር ይችላል። እኛ የፖለቲካ ጉዳይ አይደለም፣ የትርፍና የኪሳራ ጉዳይ አይደለም፣ የሰላም ጉዳይ ስለሆነ ይህን ነገር በገለልተኛነት ማስተናገዱ ይከብደናል ብያለ ሰምቶት ሊሆን ይችላል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ መግለጫ ወጥቶ ነበረ። በውይይት ይፈታ ሁሉም ኢትዮጵያውያን ይሳተፉበት ጉዳዩ ላይ የሚል ይሄኛው በምንድን ነው የሚለየው የእናንተ ሀሳብ? የኛም ሀሳብ እንደዚህ ነው። ነገር ግን እነሱ በመግለጫ ደረጃ ነው፣ እኛ ወደ ተግባር መግባት አለብን ነው። የተቃውሞ ሰልፎች ተካሂደዋል፣ መግለጫዎች አውጥተናል። በዚህ መልኩ ችግሩ አልተፈታም እስካሁን ድረስ። ነገሩ እየተባባሰ ሄደዋል። መንግስትም እላ የተጋባ ነው የሚመስለው። በሰለጠነ መንገድ ችግሩን በመፍታት ለሀገር ሰላም በመቆም ፋንታ መወነጃጀል ነው የተያዘው እና ያ መንገድ የትም እንደማያደርሰን በመረዳት ቁጭ ብለን እስኪ እንነጋገር ነው። አሁን በባለቤትነት መያድ ያስተባብረውና የሚመለከታቸው ወገኖች ሁሉ በመገኘት እንነጋገርበት ከዛ ስብሰባ የሚገኘው የመፍትሄ ሀሳብ ተግባራዊ እንዲሆን ደግሞ አስፈላጊውን ግፊት በጋራ እናድርግ ነው የሚለው። ወደ ተግባር የተለያዩ ጥያቄዎች በማንሳት በተቃውሟቸው የገፉ ሰዎች አብዛኛውን የእስልምና እምነት ተከታይ የማይወክሉ ጽንፈኞች መሆናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ተናግረዋል። ከነዚህ አካላት ጋር ይተባበራሉ ያሏቸውን ተቃዋሚ ፓርቲዎችም ማስጠንቀቃቸው ይታወሳል። መፍትሄ ያምነጫል የተባለውን ስብሰባ በተመለከተ ከመንግስት ምላሽ ከተገኘ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው።